ዛሬ ፓሪስ ውስጥ ጽንፈኛው እስላማዊ ቡድን በሻርሊ ሄብዶ መጽሔት ማደራጃ ቢሮ ላይ ያደረሰው ጥቃት የመጀመሪያ ዓመት በሚታሰብበት ዕለት አንድ በፖሊስ ጣቢያ ላይ ጥቃት ለማድረስ የሞከረ ግለሰብ ተገሏል። አንድ የፈረንሳይ አገር አስተዳደር ሚኒስቴር ባለሥልጣን ስለዚሁ ሲናገሩ ስለተያዘው ግለሰብ ወደ ፖሊስ ጣቢያው በቀረበበት ወቅት ፈንጂ የታጠቀ ይመስል ነበር ብለዋል። ግለሰቡ በፖሊስ ተተኩሶበት ከመሞቱ በፊትም አላሆ አክባር እግዚአብሔር ታላቅ ነው እያለ ሳይጮህ አልቀረም ሲሉ የአገር አስተዳደር ሚኒስቴሩ ባለሥልጣን አስረድተዋል። ድንገቱ እየተጣራ መሆኑም ተዘግቧል። ያለን ዜና ይኸው ነው።